ጤናና አካባቢ። በዓለም ያለውን የረሃብ ደረጃ ለመቀነስ ለአመታት በተካሄደው ጥረት መጠነኛ መሻሻሎች መታየታቸውን የጠቆመው የዘንድሮ የዓለም የረሃብ ደረጃ መዘርዝር ፖለቲካው፣ ኢኮኖሚው እና ሲቪል ማህበረሰቡ በጋራ የተጀመረውን ጥረት ተባብሮ እንዲቀጥል ጥሪ አቅርቧል። የጥሪው መንስኤም አሁንም በበርካታ አዳጊ ሀገራት የረሃብ ደረጃው አሳሳቢ ወይም እጅግ አሳሳቢ በመሆኑ ምክንያት ነው። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ዛሬ ይፋ የሆነው በዓለም ያለውን የረሃብ ደረጃ የሚያሳየው መዘርዝር አሁንም በሀምሳ ሀገራት የሚገኙ ወገኖች ለከፋ የምግብ እጦት መጋለጣቸውን ወይም በቂ የተመጣጠነ ምግብ እንደማያገኙ ነው ያመለከተው። በአንጻሩም የህዝባቸውን የምግብ ዋስትና ማረጋገጥ የቻሉ ሀገራት መኖራቸውን መዘርዝሩን ይፋ ያደረገው ቬልት ሁንገር ሂልፈ የተሰኘው የጀርመኑ ግብረሰናይ ድርጅት ባልደረባ ገልጸውልናል። ለዝርዝሩ አብረን እንቆይ። ከጎርጎሮሳዊ 2000 ዓ.ም አንስቶ በመላው ዓለም ረሃብን ታሪክ ለማድረግ የተጀመረው እንቅስቃሴ ውጤት አሳይቷል ቢባልም አሁንም ጥቂት በማይባሉ አዳጊ ሀገራት ውስጥ ሁኔታው አሳሳቢ ወይም እጅግ አሳሳቢ በሚባል ደረጃ ላይ መሆኑ ነው የተነገረው። መዘርዝሩን የጠቀሱ ዘገባዎች እንደሚሉት ማዕከላዊ አፍሪካ ሪፐብሊክ፣ ቻድ ና ዛምቢያን ጨምሮ ሰባት ሀገራት ውስጥ ያለው የረሃብ ሁኔታ አስጊ መሆኑ ተገልጿል። ህንድ፣ ናይጄሪያ ና ኢንዶኔዥያን ጨምሮ ሌሎች አርባ ሶስት ሀገራት ደግሞ አሳሳቢ ደረጃ ላይ እንደሚገኙ ተመልክቷል። ዓለም ከረሃብ ለመላቀቅ በምታደርገው ትግል የበኩሉን አስተዋጽኦ በማድረግ ላይ የሚገኘው የጀርመኑ ግብረሰናይ ድርጅት ቬልቱንገር ሂልፈ የምግብ ዘርፍ ተጠሪ አንድሪያ ዞንታግ መስሪያ ቤታቸው ዛሬ በርሊን ላይ ይፋ ያደረገውን የመዘርዝሩን ይዘት እንዲገልጸውልናል። የዓለም የረሃብ መዘርዝሩ ረሃብን ለማጥፋት የተደረገውን ጥረት በማሳየት የአካባቢም ሆነ መንግስታት በቀጣይ ሊያደርጉት የሚገባውን የሚያመላክት ነው። በዚህ ዓመት ካለፈው ይልቅ ረሃብን በመዋጋቱ አሁንታ እርምጃዎች ተደርገዋል። ከ16 ዓመታት ወዲህም በአዳጊ ሀገራት ረሃብን ለመዋጋት በተደረገው ጥረት ወደ 30 በ መቶ እንዲቀንስ ማድረግ ተችሏል። ሀያ የሚሆኑ ሀገራት የሚገኙበትን ደረጃ በተጨማሪ ማሻሻል ችለዋል። እንዲያም ሆኖ አሁን በሀምሳ ሀገራት የረሃብ ሁኔታ አሳሳቢ ወይም እጅግ አሳሳቢ በሆነ ደረጃ ላይ ነው። ከእነዚህ ሀገራት አብዛኛዎቹ ደግሞ አፍሪካ ውስጥ ከሰሃራ በስተደቡብ የሚገኙ ናቸው። ኢትዮጵያም በዚህ ዓመት ከእነዚህ ረሃቡ አሳሳቢ ከሆነባቸው ሀገራት ውስጥ ትገኛለች። ከዚህ በፊት የከፋ የረሃብ ሁኔታ እንደነበረባቸው ከተመዘገበ ሀገራት መካከል አሁን ተሻሽለው የተገኙ ሀገራት መኖራቸው የዚህ አመቱ የዓለም የረሃብ ደረጃ መዘርዝር ካካተታቸው አዲስ ጉዳዮች ዋነኛው መሆኑን ነው አንድሪያ ዞንታግ የሚያስረዱት። እጅግ አሳሳቢ የረሃብ ይዞታ ከታየባቸው መካከል እንደ ሩዋንዳ፣ ካምቦዲያ ና ማይንማር ያሉት ሀገራት ከፍተኛ የተባለው የመሻሻል ደረጃ ላይ ደርሰዋል። እነዚህ ሀገራት በጠንካራ ረሃብ የተጎዱ ቢሆኑም ያንን ማሻሻል እንደሚቻል ያሳዩ ናቸው። ሌሎች ሶስት ሀገራትም እንደ ነሱ ወደ ተሻለ ደረጃ ለማምጣት ቀስ በቀስ እየጣሩ መሆናቸው ታይቷል። ዞንታግ እንደሚሉት በዚህ አመቱ መዘርዝር የ13 ሀገራት መረጃ ሊካተታል አልቻለም። ከሀገራቱ መካከልም ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ዴሞክራቲክ ሪፐብሊክ ኮንጎ እንዲሁም ሶሪያ ተጠቅሰዋል። ይህም ቢሆን በተለይ ያስሩ ሀገራት ይዞታ አሳሳቢ እንደሚሆን ይገመታል። በዘገባው ከዚህ በፊት የታየባቸው የረሃብ ይዞታ እንደተሻሻለ ከተነገረላቸው ሀገራት አንዷ አፍሪካዊቱ ሀገር ሩዋንዳ ናት። ለዚህ ደረጃ ያበቃት ምን እንደሆነ ዞንታግ እንደሚከተለው ያብራራሉ። ሀገራቱ የምግብ ዋስትናን ማረጋገጥ ላይ በትክክል ሰርተዋል። በዛ ላይ ደግሞ የልጆችና የሴቶች የአመጋገብ ስርዓትን የሚያሻሽል ስልት ቀይሰዋል። ረሃብና የተመጣጠነ ምግብ እጥረት የተለያዩ ምክንያቶች የሚያመጧቸው የተወሳሰቡት ነገሮች እንደመሆናቸው በአንድ በኩል የምግብ ወይም የበቂ ምግብ አቅርቦት ጉዳይ፣ በዛ ላይ የመጠጥ ውሃ አቅርቦትና የንጽህና መጠበቂያ ስልት በዛም ላይ ሀገራቱ የህጻናት ሞት እንዲቀንስ የጤና አገልግሎት አቅርቦትም ሆነ ሰዎች ራሳቸውንም ሆነ ቤተሰባቸውን መመገብ እንዲችሉ የተሻለ የገቢ መጠን እንዲኖራቸው ማድረግ ችለዋል። ጎርጎሮሳዊ 2016 ኢትዮጵያን ጨምሮ በርከት ያሉ የአፍሪቃ ሀገራት የኤሊኞ ክስተት ባስከተለው የአየር ጠባይ ለውጥ ምክንያት ለምግብ እጥረትና እርሃብ የተጋለጡበት ዓመት ነው። መረጃዎች እንደሚያመለክቱት ኢትዮጵያ በተጠቀሰው ጊዜ የገጠማት ባለፉት 50 ዓመታት ውስጥ ያልታየ ነው። ሕጻናት አድን የተሰኘው ድርጅት ከሶስት ወራት በፊት ባወጣው ዘገባ በኤልኒኞ መዘዝ ለድርቅ በተጋለጠው የአፍሪካ ክፍል 26.5 ሚሊየን ሕጻናት ለተመጣጠነ የምግብና ውሃ እጥረት መጋለጣቸውን አመልክቷል። የተባበሩ መንግስታት ድርጅት በበኩሉ በምስራቅ እና ደቡብ አፍሪቃ በሚገኙ ሀገራት በጥቅሉ ወደ 40 ሚሊዮን የሚጠጋ ህዝብ በቂ ምግብ እንደሌለው ገልጿል። ዛሬ ይፋ የሆነው የዓለም የረሃብ ደረጃ መዘርዝር በኢትዮጵያ የረሃቡ ይዞታ አሳሳቢ እንደሆነ ነው ያመለከተው። አንድሪያ ዞንታግ ኢትዮጵያ ውስጥ የረሃቡ ይዞታ አሳሳቢ ሆኖ ቀጥሏል። ደረጃውም ወደ እጅግ አሳሳቢ ከፍ ብሏል። ኢትዮጵያ በዚህ ዓመት ከተቃኙት 118 ሀገራት 107ኛ ደረጃ ላይ ናት። ከህዝቧ አንድ ሶስተኛ የሚሆነው በቂ ምግብ አያገኝም። ይህ ማለት ከምግብ የሚገኘው ኃይል መጠን በጣም ትንሽ ካሎሪ ነው የሚያገኘው። ከአምስት ዓመት እድሜ በታች ከሚገኙ አስር ልጆች አምስቱ ለእድገታቸው የሚያስፈልጋቸውን በቂ ምግብ አያገኙም። ከህጻናቱም በአጠቃላይ ዘጠኝ በ ሰባት የሚሆኑት ለከፋ የተመጣጠነ ምግብ እጦት የተጋለጡ ናቸው። እንዲያም ሆኖ ግን የዘንድሮ መዘርዝር ኢትዮጵያ ረሃብን ለመዋጋት በምታደርገው ጥረት አዎንታዊ እርምጃዎችን ማድረጓን ያሳያል። ከዛሬ 16 ዓመት አንስቶም በመላው ዓለም የረሃብ ደረጃው 40 በመቶ እንዲቀንስ ማድረግ ተችሏል። ምስራቅ አፍሪካን ስንመለከት ኢትዮጵያ ከማዳጋስካርና ዛምቢያ የተሻለች ብትሆንም ከሌሎች ሀገራት ማለትም ሞዛምቢክ፣ ዚምባብዌ፣ ሩዋንዳ፣ ማላዊ፣ ኬንያና ዩጋንዳ ጋር ስትነጻጽር ግን ወደ ኋላ ትቀራለች። አክሎም ዞንታግ ኢትዮጵያ ረሃቡን ለመቀነስ በሚደረገው ጥረት ፍጥነት ካልጨመረች በጎርጎሮሳዊ 2030 ዓም ዓለም ዓለም እንድትደርስበት ከታለመውና ኢትዮጵያም ራሷ ከፈረመችው የዚህ ዘርፍ ግብ መድረስ እንደሚሳናት ጠቁመዋል። መዘርዝሩ እንዳመለከተው በመላው ዓለም 795 ሚሊየን ሕዝብ የተመጣጠነ ምግብ አያገኝም። ይህ ቁጥር ደግሞ ላለፉት አራት ዓመታት ምንም አልተለወጠም። የከፋ የምግብ አቅርቦት በሚታይባቸው ሀገራት መሰረታዊ የችግሩ ምክንያቶች ጦርነት፣ የፖለቲካ አለመረጋጋትና የአየር ንብረት ለውጥ መሆናቸው ተገልጿል። በአንዳንድ ያደጉ ሀገራትም የግብርና ፖሊሲው እንቅፋት መሆኑ ተጠቅሷል። ለሰጡን ማብራሪያ አንድሪያ ዞንታ ግን በማመስገን፣ ለእለቱ ያለውን በዚሁ አበቃን። አድማጮች፣ አስተያየት ጥቆማችሁ አይለየን። ሸዋ እየለገሰ ነኝ። ሰላም ሁኑ።